በአለም ዋጭ የስደተኞች መጠለያ የታጣቂዎች ጥቃት ሞትና ጉዳት ደረሰ በሰሜን ጎንደር ዞን በሚገኘው የአለም ዋጭ የስደተኞች መጠለያ ጣቢያ ባለፈው ሳምንት ቅዳሜና ትላንት ሰኞ ለዘረፋ የተደራጁ ታጣቂዎች በፈጸሙት ጥቃት አንድ ሰው መገደሉንና ሌሎች አስር ሰዎች መቁሰላቸውን ስደተኞች ተናግረዋል ስደተኞቹ ለአሜሪካ ድምጽ በሰጡት ቃል ባለፈው ሳምንት ቅዳሜ ምሽት ወደ መጠለያ ጣቢያው የገቡ ታጣቂዎች ስምንት ሰዎችን በስለት ወቅተው ማቁሰላቸውን ተናግረዋል። ትላንት ሰኞ በተፈጸመ ሌላ ጥቃት ደግሞ የሰው ሕይወት ማለፉና የቆሰሉ መኖራቸውንም ጨምረው ገልጸዋል። የመጠለያ ጣቢያው የሚገኝበት የዳባት ወረዳ የጭላ ቀበሌ አስተዳደር በበኩሉ በሁለቱም ቀናት በተፈጸሙት ጥቃቶች አንድ ሰው መገደሉና የተጎዱትም እንዳሉ አረጋግጦ የመጠለያ ጣቢያውን ጸጥታ ለማስከበል ነበር እየሰራው ነው ብሏል። ገብረ ሚካኤል ገብረ መድህን ዝርዝር አለ። በአማራ ክልል ሰሜን ጎንደር ዞን በዳባት ወረዳ ውስጥ የተቋቋመው የዓለም ዋጭ የስደተኞች መጠለያ ጣቢያ ነዋሪዎች ለአሜሪካ ድምፅ በሰጡት ቃለ መጠይቅ ባለፈው ሳምንት ቅዳሜና ትላንት ሰኞ ማለትም ሰኔ 29ና ሐምሌ 1 ቀን 2016 ዓ ም ምሽት ላይ ታጣቂዎች በፈጸሙት ጥቃት ሰዎች መገደላቸውንና መቁሰላቸውን ተናግረዋል። ከቅዳሜ ምሽቱ ጥቃት ሰለባዎች አንዱ የሆኑትና ለደህንነታቸው በመስጋት ስማቸው መግለጽ ያልፈለጉ ኤርትራዊ ስደተኛ ስምንት ታጣቂዎች በሁለት ቡድን ሆነው በመጠለያው ነዋሪዎች ላይ ጥቃት ማድረሳቸውን አስረድተዋል። ገዛ ገለ እንደ አጠናንቀለን በመጠለያ ጣቢያው ውስጥ ሰው ጠይቄ ወደ ማረፊያዬ እየተመለሱ ነው የመጡብኝ። በመጀመሪያ አስቁመው ሆዴ አካባቢ በሰደፍ መቱኝ። ምን አደረግኋችሁ ብዬ ስጠይቃቸው የሞባይል ስልኬንና ገንዘብ እንድሰጣቸው ጠየቁኝ። ሞባይልም ብርም እንደሌለኝ ስነግራቸው ታፋዬ ላይ በስለት ወጉኝ። በተመሳሳይ መንገድ በስለት ተወቅተን የቆሰልነው ስምንት ሰዎች ነን። ሁላችንም ሆስፒታል ተወስደን ታክመናል። ሌላው አስተያየት ሰጭም ስለ ቅዳሜ ምሽቱ ጥቃት ሲናገር ታጣቂዎቹ ተደራጅተው ለዘረፋ የመጡ ነበሩ ይላል። ምሽት ሰዓት ሸሞንቶ ድረስ በአጠቁ ሰባት ታጣቂዎቹ በዕለቱ ከምሽቱ ሁለት ሰዓት ላይ ወደ መጠለያው እንደገቡ በዘረፋ ላይ ነው የተሰማሩት። ስምንት ሰዎችንም በስለት ወቅተው አቁስለዋል። እየዞሩ የሚጠይቁት የሞባይል ስልክና ገንዘብ እንድንሰጣቸው ነበር። በመጠለያው እንዲህ አይነት ተግባር የተለመደ ቢሆንም የአሁኑ ግን በተደራጀ መንገድ ነው የተፈጸመው። በዓለም ዋጭ የመጠለያ ጣቢያ የነበረው ጥበቃ ከተነሳ ሁለት ሳምንት ማስቆጠሩን ያስታውሰው ይኸው አስተያየት ሰጪ፣ ከዚያ ጊዜ ወዲህ ስደተኛው ምንም ዓይነት የጥበቃ አገልግሎት እያገኘ አይደለም ብለዋል። የቅዳሜውን ጥቃት ተከትሎም ስደተኛው ራሱን በማደራጀት መጠለያውን ለመጠበቅ መወሰኑን ተናግረዋል። ሆኖም ትላንት ሰኞ ምሽት ለጥበቃ በወጡት ስደተኞች ላይ ታጣቂዎች ተኩስ እንደከፈቱባቸውና በዚህም ጉዳት መድረሱን ሦስተኛ አስተያየት ሰጪ ለአሜሪካ ድምፅ ገልጿል። በታጣቂዎቹ ጥቃት ሦስት ሰዎች በጥይት ተመትተዋል። አንደኛው ወዲያውኑ ሲያርፍ፣ ሁለቱ ደግሞ በጽኑ ቆስለው ሆስፒታል ገብተዋል። ከእነርሱም አንዱ ሕይወቱ አልፏል። አስከሬኑን ለመቀበል እየጠበቅን ነው። ስለዚህ ሁለት ሰዎች እንደተገደሉብን አውቀናል። በመጠለያ ጣቢያው ላይ ተፈጸሙ ስለተባሉት ጥቃቶች ለአሜሪካ ድምፅ አስተያየት የሰጡት መጠለያ ጣቢያው የሚገኝበት በዳባት ወረዳ የጭላ ቀበሌ አስተዳዳሪ አቶ ምናለ ግብነህ በቅዳሜ ዕለቱ ጥቃት ሰባት ሰዎች መቁሰላቸውን፣ በትላንት ሰኞም እንዲሁ ጉዳት መድረሱን አረጋግጠዋል። ቢሆን ነው ያው ጥበቃ ማዞ አካባቢ ከመንግስት አካልን ከአራሪስ ጋርን ተነጋግሮ ጥበቃ እዛው የተቀጠረ ጥበቃ ነበር። ዙሪያውን ያዞ ጋር ያው መሀል ላይ ሁለት ሂት ተተኮሰ። ግን የተኮሰው አካል ወደ ዳር መውጣት አልቻለም። አንድ የሞት አለ ሁለት ቆሰል አለ። እስካሁን የተረጋገጠው አንድ ሞት ነው። አንድ ሞት ነው። ተዛረየ ነው። አንድ የሞተ ነው። ጥቃቶቹ ስደተኛውን የማወክ ተግባር እንደሆነ ያመለከቱት አስተዳዳሪው ቀደም ሲል በመጠለያ ጣቢያው የነበሩ የጥበቃ ኃይሎች ተነስተው ስለሄዱ የቀበሌው አስተዳደር የታጠቁ ምልሻዎችን ማሰማራቱን አስታውቀዋል። ወደ ሀያ ምልሻ መልምለን የታጠቀ ኃይል መልምለ ወደ ነው ያለ። ስለዚህ አሁን ችግሩ በዳር የሚመጣ ነገር የለም፣ መሀል ላይ ነው የሚፈነዳ ያለ። የቅዳሜ ዕለቱን ጥቃት በተመለከተ ለአሜሪካ ድምፅ አስተያየት የሰጡት በኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት የዓለም ዋጭ የኩመርና የአውላላ መጠለያዎች አስተባባሪ አቶ ታምራት ደምሴ በጥቃቱ ሰዎች መቁሰላቸውን አረጋግጠው በመጠለያ ጣቢያው ቀደም ሲል የነበረውን ጥበቃ ለመመለስ ጥረት እየተደረገ ነው ብለዋል ከሚመለከታቸው አካላቶች ጋር ተነጋግሮ ጥበቃውን ከዚህ በፊት በነበረውም አግባብ እንዲሆን ስራ እየተሰራ ነው ያለው። የመጠለያ ጣቢያው የሚገኝበት አካባቢ የግጭት ቀጣና መሆኑን የገለጹት ስደተኞቹ በበኩላቸው እዚሁ እየተገደልንና እየተዘረፍን መኖር የለብንም፣ የሚመለከታቸው አካላት የጸጥታ ዋስትና ወዳለበት ቦታ ያዛውሩን አሊያም መንግሥት መንገዱን ይክፈትልንና ወደ ፈለግነው መዳረሻ እንጓዝ ሲሉ ጠይቀዋል። በመጠለያዎቹ ላይ በተደጋጋሚ ስለሚፈጸመው ጥቃትና ስደተኞቹ ስለሚያነሱት ጥያቄ ከኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት ቃል አቀባይ ምላሽና አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ከሰሜን ጎንደር ዞን አስተዳደርና ከዞኑ የጸጥታ ጽሕፈት ቤትም ተጨማሪ ምላሽና አስተያየት ለማግኘት ብንደውልም ኃላፊዎቹ ስልክ ባለማንሳታቸው ለማካተት አልቻልንም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ